የአሜሪካ ድምጽ ነው። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ማክሰኞ መስከረም 22 2016 ዓ.ም መሰናደው ጀመረ።

የሰማችኋቸው በአማራ ክልል የመድኃኒት ቤት ባለንብረቶችና ና ባለሙያዎችን ነው። በክልሉ ባለው ግጭት የተነሳ የመድኃኒት እጥረት ተባብሷል በማለት ላይ ይገኛሉ። በአንጻሩ የባህር ዳር ቅርንጫፍ ኃላፊ የመድኃኒት እጥረቱን ለመቅረብ በአየር ትራንስፖርት እያጓጓዙ እንደሚገኙ ተናግሯል።

መሰናዶው በአብይ ዘገባ የሚቀርብ ይሆናል። ይህንና ሌሎች መሰናዶዎችን ይዘን ወደ እናንተ የመጣ ነው። ሰላም ጤና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚስተላለፈውን የምሽቱ መሰናዶ እየመራው ኤደን ገረመው አብሬያችሁ ቆያለሁ። በአርትዖቱ ጽዮን ግርማ፣ እንዲሁም ደግሞ በምስልና ድምጽ ቅንብሩ ኤልያስ አስማረ ከስቱዲዮ በመሆን አብረናችሁ እናመሻለን። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች እንዲሁም ደግሞ ዘጋቢዎች ጋር በመሆን የምናሰናዳውን ዘገባና መሰናዶ

ቆንጆ በቪያምሃሪክ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እንጋብዛለን። አሁን ከአለም ዙሪያ ወደ አጠናቀር ነው ዜናዎች እናልፋለን። ጤና ይስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን አፈ ጉባኤ ማካርቲን በፓርቲያቸው አባል ከስልጣን ይነሱ የሚል ጥያቄ ቀረበባቸው።

የኒጀር ወታደራዊ ሁንታ 29 ወታደሮቼ በጽንፈኞች ተገደሉብኝ አለ። ዩክሬን 29 የሩሲያ ሰው አልባ አውሮፕላኖችን መታጣለች የሚሉት ይገኙበታል። አሁን ወደ ዝርዝሩ አፈ ጉባኤ ማካርቲን በፓርቲያቸው አባል ከስልጣን ይነሱ የሚል ጥያቄ ቀረበባቸው።

በዩናይትድ ስቴትስ ምክር ቤት ከሪፐብሊካን ፓርቲ ወገን የሆኑት ማት ጌትስ አፈ ጉባኤ ኬቪን ማካርቲን ከስልጣን ይነሱ ዘንድ ምክር ቤቱ ድምፅ እንዲሰጥ የሚያስገድድ ጥያቄ አቅርበዋል። ጌትስ የድምፅ አሰጣጥ ሂደቱ በቀጣዮቹ ቀናት ውስጥ እንዲካሄድ ለማድረግም በማቀድ ትላንት ሰኞ ነው ከስልጣን የማስነሳቱን ጥያቄ ያቀረቡት። ማካርቲ ኤክስ በተሰኘው የማህበራዊ ትስስር ገጽ ላይ ባሰፈሩት ጽሁፍ

ያምጡት ሲሉ የጌትስን ጥያቄ እንደማያሳስባቸው በሚያሳይ አቀራረብ ውድቅ አድርገውታል። ጌትስ ማካርቲን ከስልጣን እንዲነሱ 435 መቀመጫዎች ካሉት የምክር ቤት አብላጫ ድምፅ ያስፈልጋቸዋል። የሪፐብሊካን ፓርቲ አባላት በምክር ቤቱ 221 መቀመጫዎችን ሲቆጣጠሩ፣ በአነስተኛ ቁጥር የሚበለጡት የዲሞክራት ፓርቲው አባላት ደግሞ 212 መቀመጫዎች አሏቸው።

ጌትስ በማካርቲ ላይ ያቀረቡት ከስልጣን ይነሱ ጥያቄ የፌዴራል መንግስቱን እንዳይዘጋ ያደረገው ለአጭር ጊዜ የሚውል የመንግስት በጀት እንዲጸድቅ መሰንበቻውን በምክር ቤቱ በተሰጠው ድምጽ ማካርቲን የተቀናቃኙን የዲሞክራት ፓርቲ አባል ድጋፍ ጠይቀዋል የሚል ነው። ማካርቲ ባለፈው የጥር ወር ለምክር ቤት አፈጉባኤነት ስልጣን የበቁት ጌትስና የሪፐብሊካን ፓርቲያቸው

እጩ እንዳይሆኑ የተቃወሙ ሌሎች የምክር ቤቱ አባላት የደቀኑባቸውን ፈተና ለማለፍ በተደጋጋሚ ዙር ከተካሄደ የድምፅ አሰጣጥ ሂደት በኋላ ነው። ማካርቲ ከስልጣናቸው እንዲነሱ ለመጠየቅ ለፈለገ ማንኛውም የምክር ቤቱ አባል ድምፅ የሚሰጥበትን መድረክ ለመፍቀድ ከተስማሙ በኋላ ነበር። በዩናይትድ ስቴትስ ታሪክ ከዚህ ቀደም አንድም የምክር ቤቱ አፈ ጉባኤ ከኃላፊነት ተነስቶ አያውቅም።

የኒጀር ወታደራዊ ሁንታ ሀያ ዘጠኝ ወታደሮቼ በጽንፈኞች ተገደሉብኝ አለ። ሃይማኖታዊ ጽንፈኞች በተደጋጋሚ የሚያደርሷቸውን ጥቃቶች ለመከላከል እየታገለ ባለበት ሀያ ዘጠኝ ወታደሮቹ አገሪቱን ከማሊ ከሚያዋስነው ድንበር አቅራቢያ መገደላቸውን የኒጀር ወታደራዊ ሁንታ አስተዋወቀ።

ቁጥራቸው ከአንድ መቶ በላይ የሚደርሱ ጽንፈኞች በድንበር አካባቢ በተሰማሩ የጸጥታ ኃይሎች ላይ በተነጣጠሩ ጥቃቶች ጓዳ ሰራሽ ፈንጂዎችን ተጠቅመዋል ሲሉ የመከላከያ ሚኒስትሩ ሌተና ጄኔራል ሳሊፉ ሞዲ ትላንት ማምሻው ላይ በሰጡት ጋዜጣዊ መግለጫ አስታውቀዋል። በኒጀር ወታደሮች ላይ ይህን መሰል ጥቃት ሲፈጸም በአንድ ሳምንት ዕድሜ ያሁኑ ሁለተኛው መሆኑ ነው። የኒጀር ጦር ስልጣኑን በተቆጣጠረበት በመጀመሪያው

ወር ውስጥ ከጽንፈኞች ጋር የተያያዘ ሁከት መጠን ከ አርባ በመቶ በላይ ጨምሯል ሲል አንድ በአለም ዙሪያ የትጥቅ ግጭቶችንና ቀውሶችን የሚያጠና ቡድን አስታወቀ

ባለፈው የነሐሴ ወር የታየው በሰላማዊ ዜጎች ላይ የተነጣጠረ የሃይማኖታዊ ጽንፈኞች ጥቃትም በቀደመው ወር ከተመዘገበው ጋር ሲነጻጸር በአራት እጥፍ መጨመሩንና በቴላብሪ ግዛት ውስጥ በጸጥታ ኃይሎች ላይ የተሰነዘረ ጥቃት አርባ ያህል ወታደሮች መገደላቸውን የጥናት ፕሮጀክቱ አክሎ አመልክቷል።

ጥቃቱ በሚያሳዝን ሁኔታ ለበርካታ ጀግና ወታደሮቻችን ሞት ምክንያት ሆናል ሲሉ በትናንቱ መግለጫቸው ይፋ ያደረጉት ጀኔራል ሞዲ ጥቃቱን አስመልክቶ ባደረግነው ግምገማ የደረስንበት የጥናት ውጤት የሚከተለውን ይመስላል በወገን በኩል ሀያ ዘጠኝ ወታደሮች ወድቀዋል በአንጻሩ ከጠላቱ ወገን በርካታ አሸባሪዎች ሲገደሉ አስራ አምስት ሞተር ሳይክሎቻቸውም ወድመዋል ከፍተኛ መጠን ያለው የጦር መሳሪያና ጥይት ተይዘዋል ብለዋል

ይህንም ተከትሎ በዲሞክራሲያዊ መንገድ የተመረጠውን የአገሪቱ መንግስት ባለፈው የሐምሌ ወር በመፈንቅለ መንግስት አስወግዶ ስልጣን የተቆጣጠረው ወታደራዊ ሁንታ ለሶስት ቀናት የብሔራዊ ሀዘን አውጇል። ዩክሬን ሀያ ዘጠኝ የሩሲያ ሰው አልባ አውሮፕላኖችን መታጣለች መታጣለች። የዩክሬን አየር ኃይል ሀያ ዘጠኝ የሩሲያ አውሮፕላኖችንና ሞስኮ በየሌሊቱ የተለያዩ የዩክሬን ይዞታዎች ላይ ጥቃት የምታደርስበትን ክሩዝ ሚሳይል ማውደሙን አስታውቋል።

የዩክሬን ጦር ሰራዊት አክሎም አብዛኞቹ ሰው አልባ አውሮፕላኖች በደቡባዊ ዩክሬኗ የማይኮላይቭ ግዛትና በመካከለኛው አገሪቱ ክፍል በምትገኘው በዲኒፕሮቭስኪ ግዛት ላይ የተነጣጠሩ ነበሩ ብለዋል። የአገረ ገዢው ሰርሃ ሊሳክ በበኩላቸው ከአየር ተመተው የወደቁ ሰው አልባ አውሮፕላኖች ስብርባሪ

ፓብሎ ሀራድ ከተማ በሚገኘው የኢንዱስትሪ ዞን ላይ ጉዳት ሲያደርስ በዲኒፕሮ ካለ አንድ የግል ድርጅት ላይም የእሳት ቃጠሎ እንዲነሳ ምክንያት ሆኗል ብለዋል። የተባሉት የሩሲያ ጥቃቶች ተከትሎ የትላንትናው ዕለት ኪየቭ ላይ የተገናኙት የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ህብረቱ ከአሁን ቀደም የገባውን ድጋፍ ቃል አድሰዋል። በመጨረሻም

ሶስት የኒውክሌር ተመራማሪዎች የ2023 ቱን የፊዚክስ የኖቤል ተሸላሚ ሆኑ። የስዊድኑ ሮያል ሳይንስ አካዳሚ ፒየር አግስቲኒን ፍሬንች ክራዝ ና አን ዊልየንን በአተሞች ላይ እንዲሁም በሞሎክሊዎች ውስጥ ያሉ ኤሌክትሮኖችን በማጥናት ያደረጓቸውን ሳይንሳዊ ሙከራዎች በመጥቀስ ነው። ሶስቱ የኒውክሌር ተመራማሪ ሳይንቲስቶች በፊዚክስ የዓመቱ የኖቤል ተሸላሚ መሆናቸውን ይፋ ያደረገው

አካዳሚዋ አክሎም ሶስቱ ተመራማሪዎች ኤሌክትሮኖች የሚንቀሳቀሱበትን ወይንም ኃይልን የሚቀይሩባቸውን ፈጣን ሂደቶች ለመለካት የሚያገለግሉ እጅግ በጣም አጭር የብርሃን ምቶች የሚፈጠሩበትን መንገድ አሳይተዋል ብለዋል። የዶክተሬት ዲግሪያቸውን ከፈረንሳይ ዩኒቨርሲቲ የተቀበሉት አጎስቲኒ በዩናይት ስቴትሱ የኦሃዮ ዩኒቨርሲቲ የፊዚክስ ኤሜሪተስ ፕሮፌሰር ሲሆኑ የሃንጋሪ ተወላጅ የሆኑት ክራውስ በጀርመኑ ማክስ ፕላንክ የኳንተም

ኦፕቲክስ የምርምር ተቋም ያገለግላሉ። የፈረንሳይ ተወላጇ ሊዊሊየ በበኩላቸው የስዊድኑ ለንድ ዩኒቨርሲቲ መምህርት ናቸው። የኖቤል ሽልማት የሚያስገኘው የሙያ እውቅናና የአንድ ሚሊዮን ዶላሩን የገንዘብ ሽልማት ሶስቱ ሳይንቲስቶች ይጋራሉ። በተያያዘም ሊዊሊየ በፊዚክስ የኖቤል ሽልማት ያገኙ አምስተኛዋ ሴት ተመራማሪ ይሆናሉ።

በትላንትና ሁለት ይፋ መደረግ የጀመረው የዘንድሮ የኖቤል ሽልማት በሕክምና ሳይንስ ዘርፍ ሀንጋሪያዊው ካታሊ ኮሪኮና አሜሪካዊው ድሮ ዌይዝማን ለኤምአርኤንኤ የኮቪድ ክትባት በፍጥነት መገኘት ለረዳው የምርምር ስራቸው በጋራ አሸናፊ ሆነዋል። አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት

ከዓለም ዙሪያ ለተቀናበሩ ዜናዎች አሉላ ከበደ ነበረ። እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳ ትፈርቹል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መስከረም 22 2016 ዓ ም መሰናዷችን ይቀጥላል። የደንገረመው መሰናዶውን በመምራት ኤልያስ አስማራ፣ በቅንብሩ ጽዮን ግርማ፣ በአርቶቱ አባየው ገበያ በዌብና ማህበራዊ ድረገጽ ፕሮዲሰርነት እንዲሁም ደግሞ ግርማ ደገፋና ሲሳይ አሸናፊ በምስልና ድምጽ

ቅንብር ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ትዘልቁ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር።

በአማራ ክልል በቀጠለው ግጭት ምክንያት ከአዲስ አበባ ወደ ባህር ዳር የሚወስደው ዋና መንገድ የትራንስፖርት አገልግሎት በመስተጓጎሉ ከፍተኛ የመድኃኒት እጥረትና የዋጋ ውድነት እንዳጋጠመ የመድኃኒት ቤት ባለንብረቶችና ባለሙያዎች ገለጹ። የኢትዮጵያ መድኃኒት አቅራቢ አገልግሎት የባህር ዳር ቅርንጫፍ ኃላፊ በበኩላቸው የመድኃኒት እጥረቱን ለመቅረፍ በአየር ትራንስፖርት እያጓጓዙ እንደሚገኙ ተናግረዋል። አስቴር ምስጋናው ዘገባላት።

በኢትዮጵያ አማራ ክልል የሰው ሕይወት የቀጠፈው ግጭት መቀጠሉን ተከትሎ ከዋና ከተማዋ አዲስ አበባ ወደ ባህር ዳር የሚወስደው ዋና የመኪና መንገድ መዘጋቱን ተገልጋዮች ይናገራሉ። ይህ ሁኔታም ወደ ክልሉ በሚገባው የመድኃኒት አቅርቦት ላይ እክል መፍጠሩን የመድኃኒት ቤት ባለንብረቶችና ባለሙያዎች

በስልክ ለአሜሪካ ድምፅ ገልጸዋል። ስማቸው አየር ላይ ቢውል ችግር ሊደርስባቸው እንደሚችል ገልጸው አስተያየታቸውን በስልክ የሰጡት አንድ የመድኃኒት ቤት ባለቤትና የፋርማሲ ባለሙያ ለአሜሪካ ድምፅ ተናግረዋል። በጣም ጥረቱ አለ። ከጥረቱ አኳያ ደግሞ ትንሽ ቢመጣ የዋጋው መጨመር መድኃኒቶችን ልክ እንደ እንቁ ነገር ሳይተው ተደብቀው ዋጋ እስኪያወጡ ድረስ ተደብቀው ቆይቶ የሚሸጡበት መንገድ ርሲ አሁን ይህን የሚያስደርገው ምንድን ነው ሲባል የሀገር ያለመረጋጋት ዋናው

ፍቅር ፈጣሪ ይሄ ነው። ደግመን ደጋግመን የምናነገረው ነገር ነው። የሀገሪቱ አለመረጋጋት የተፈጠ ጥረት ያለባቸው የስኳር ታካሚዎች፣ ግፊት ታካሚዎች በተለያየ ያው የሚያስፈልጉት እነዚህ አንድ መድኃኒት ቀረ ማለት ሌላውን የትኛው ነው የሚለው ሊያሰኘው የሚችል ነገር አይደለም። የመድኃኒት አቅርቦት ሾርቴጅ ካለ ድረስ ሁሉም መድኃኒት ተብሎ ከተሰራ ያው

ለማዳን ተብሎ የሚጠበቅ ነገር ቀረ ማለት ነው። ሌላው ባህር ዳር ከተማ ውስጥ በሚገኘው አዲስ ዓለም በተሰኘ ሆስፒታል ውስጥ ባለሙያ እንደሆነ የገለጸልንና በተመሳሳይ ምክንያት ስሙ እንዳይጠቀስ የገለጸ ግለሰብ ከጸጥታ ችግርና ከመንገድ መዘጋት ጋር ተያይዞ የመድኃኒት እጥረት መከሰቱን ይናገራል። አዲስ ዓለም ሆስፒታል ምሰራ በማዶ የበላይ ክምችት እና ስርጭት ውስጥ ነው። ምሰራው በተለይ ባለው ታዊ ችግር እነዚህ ጽሩ ሁማን ባልፋሉ የክሮኒክ ታካሚዎች

በተለይ በተለይ እነሱ ለሪስ ስኳር፣ ካንሰር ሌሎችም ሌሎችም እነዚህ አሁን እነዚህ እነዚህ መድኃኒቶች በየወሩም በየሁለት ወሩም ምናምን የሚወስዳቸው እነዚህ ሸንቶች እኛ ክሊያንቶች አሁን በአሁኑ ሰዓት ባለው ከረንት ላይ ባለው አሁን ማግኘት አልቻሉም። ማግኘት አልቻሉበት ምክንያት ምንድነው? አሁን ከአዲስ አበባ አሁን መንገድ ዝግ ነው።

አዲስ አበባ ወደ አማራ ክልል አይገባም እንደ ፈለሻ ካበጭ በተለያዩ ቦታች፣ በዚህ በሆነበት ሰዓት አሁን አጠቃላይ የመድኃኒት እጥረት ተከስቷል። በሌላ በኩል የኢትዮጵያ መድኃኒት አቅራቢ አገልግሎት ባህር ዳር ቅርንጫፍ ስራ አስኪያጅ አቶ አምሳሉ ጫኔ መንገዱ ቢዘጋም የመድኃኒት አቅርቦቱ በአየር ትራንስፖርት በካርጎ ጭነት ማቅረብ በመቀጠሉ ችግሩ እየተቀረፈ እንደሆነ ለአሜሪካ ድምጽ ተናግረዋል። ወደ አምስት ፍላይቶች ናቸው እንግዲህ እስካሁን ደስ ሙሉ ካርጎ ጭነት እየመጣ ያለው በቀጣይ

ከነገ በስቲያም የሚገቡ እንትኖች አሉ። በካርጎ የሚመጡት መድኃኒቶች ገና እየደረሱ ነው። መጥተዋል እንጂ መጥተው ያው አንዴ ሁሉም አለም ተሟልተው የሚመጣው ፕራዮሪቲ እየሰጠን፣ ለምሳሌ የተወሰነ ስቶክ አለን የሌለንን ታመጫለች ማለት ነው። ያን ያህል እንዲሁን የከፋ ችግር አለ ብዬ ብዙ ምንትናን መለውቱ ግን በተወሰነ መንገድ ያንን ሪፊል ለማድረግ የዘገየንባቸው በተለይ ምስራቅ ጎጃም አካባቢ ነበር እሱም

አይቲንክ አከምፕሊሽ አድርገናል። አሁን ባለፈው ሳምንታት ወደ ሶስት መኪናዎች ልከን ሬሽ ያርገናል። አሁን የበለጠ ደግሞ እሱን ማጠናከር የምንቀጥልበት ሁኔታ ይኖራል። በተለይ አሁን በደሴ በኩል ሪላቲቭሊ የተሻለ ስለሆነ ደግሞ በጣም ከባድ የሆኑ ለምሳሌ ግሉኮስ የሚባል ሰርጂካል ግላብ፣ እንዲህ በጣም በልክ የሆኑና ለካርጎም ትንሽ የሚያስቸግሩ አይተሞችን ደግሞ በላንድ በደሴ በኩል ዞሮ እንዲመጣ

ያደረግባቸው ሁኔታዎችም ማለት ተቋማቱ በተለይ ገፍተው የሚወስዱትን መድኃኒት፣ በክሬዲት የሚሆን በካሽ ያው የመምጣት እንትኑ ካልሆነ በስተቀር እኛ ጋር መጥተው ምንም እንትን የለውም እና ሌላ አሁን ብዙዎቹ እየመጡ እየወሰዱ ያለበት እየገዙ ያለበት ሁኔታ ነው ያለ። ነዋሪዎቹ ከእጥረቱና ከውድነቱ በተጨማሪ ምርመራ ለማድረግም ችግር እንደገጠማቸው ይናገራሉ።

አንድ አስተያየቱን ያደስም በድምጽ ብቻ መስጠት የፈለገ ግለሰብ ገጠመኝ ያለውን እክል ይናገራል። ሰሞኑን ከጮኜ ጋር የቻይድ ምርመራ ማድረግ ፈልገን ከጋብቻ በፊት እና ከተማ ውስጥ ያሉ ጤና ጣቢያም ሆስፒታል፣ ዋና ሆስፒታል ድረስ ማለት ነው ለመመርመር ፈልገን ማግኘት አልቻለም። በጣም ከፍተኛ ችግር ነው የገጠመን ስንት የጤና ተቋማት ሄዳችሁ። እንግዲህ የግል ተቋማት ሶስት ጋምቢ ሂደናል፣ ኪዳ ንብረት ሂደናል፣ ሜሪስቶፕ ሂደናል፣ ቤተሰብ መምሪያ ሂደናል

ከዋና ሆስፒታል ያለ ቼቢ ማዕከል አለ አይደለ? ከዛም የለም፣ አሀን ጤና ጣቢያ ነው አለ ያሉና

ከእሱም ቅሳኝ ከዛም አላስተናገዱ ኦልሞስት ወደ ሰባት አካባቢ የጤና ተቋማት ከግልም ከመንግስት የሚደና ማግኘት አልቻለ። ይህ በእንዲህ እንዳለ የአማራ ክልል መንግስት ኮሚኒኬሽን ቢሮ ዛሬ በጽሁፍ ባወጣው መግለጫ በክልሉ ያጋጠሙ ችግሮችን በሰለጠነ መንገድ ለመፍታት እንደሚገባ ጥሪ አቅርቧል። የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት እየተንቀሳቀሱ ያሉ ኃይሎችን ወደ ጎን በመተው በእጁ የገባውን አንጻራዊ ሰላም ዘላቂ እንዲሆን መስራት አለበት ሲልም ቢሮ በመግለጫው ለህዝቡ ጥሪ አቅርቧል

ቀርቧል በብዙዎቹ አካባቢዎች የተፈጠረውን አንጻራዊ ሰላም የበለጠ በማስፋት የህዝቡን የሰላምና የልማት እንቅስቃሴ ወደ ነበረበት መመለስ እንደሚገባ ገልጿል። ቢሮው ይህንን ይበል እንጂ የክልሉ አብዛኛው አካባቢዎች ባለው የሰላም እጦት የተነሳ የስልክና የትራንስፖርት አገልግሎት እንደተቋረጠ ይታወቃል። ለአሜሪካ ድምጽ አስቴር ምስጋ ነው።

ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁ የማክሰኞ ምሽት መስከረም 22 2016 ዓ.ም መሰናዷችን ይቀጥላል። ለምሽቱ የያዝነው አብይ ርዕስ ተጠናቋል። የትንታኔው መጽሔት እናልፋለን።

በሲዳማ ክልል በሐዋሳ ከተማና በዞኖች አስተዳደር ሰዎች ያለ ፍርድ ቤት መጥሪያ እየተያዙና እየታሰሩ እንደሚገኙ የሲዳማ ፌዴራሊስት ፓርቲና የታሳሪዎች ቤተሰቦች ለአሜሪካ ድምጽ

ገለጹ። የሲዳማ ፌዴራሊስት ፓርቲ እንደገለጸው ከተያዙት ግለሰቦች ሶስቱ የፓርቲው አባላት ሲሆኑ የአንዳንዶቹ መኖሪያ ቤት ያለ ፍርድ ቤት ትዕዛዝ እንደተበረበረም አመልክቷል። በቀጣይ እንዲያዙ የስም ዝርዝር ወጥቶባቸዋል የተባሉ ስልሳ የክልሉ ነዋሪዎችም ከአካባቢው እንደተሰወሩ ፓርቲው ጨምሮ አስታውቋል።

የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ እያሱ ዳዊት በበኩላቸው ለግል ጥቅም ስልጣን የሚሹ ግለሰቦች የሚነዙት የሐሰት ነው ሲሉ ትችቱን አጣጥለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ በጉዳዩ ላይ ተጨማሪ አለው።

በሐዋሳ ከተማና በክልሉ ሌሎች ዞኖች ሰዎች በዘፈቀድ የተያዙና የታሰሩ እንደሚገኙ የስዳማ ፌዴራሊስት ፓርቲ ሊቀመንበርና የሐዋሳ ዩኒቨርሲቲ የሕግ ትምህርት ክፍል ረዳት ፕሮፌሰር ተሰማ ኤልያስ ለአሜሪካ ድምፅ በስልክ ተናግሯል።

አሁን እየተፈለገ ያለው የፓርቲ አመራሮችና ቪዝሙን ወይም ህዝብን ድምጽ የሆነ የሚታገሉትን ነው። አጠቃላይ ወደ ስልሳ አካባቢ ሊስት አድርገው ነው በየቤቱ አሰሳ እያደረገ ያሉት ግብረ ኃይል ነው ብሎ ያቋቋሙት ሳይለንስ ለማድረግ የተለያዩ ወረዳዎችም ተመሳሳይ ድርጊት እየተደረገ አሁን አጠቃላይ የፓርቲ አመራሮችም ሆነ ወጣቶች በስደት ላይ ናቸው እያሳደዱ በዚህ ሰዓት አሁን እንትሩ በሚታረግበት ሰዓት ገና ላይ የሚባል በበንሳ ወረዳ

አመራራችን ተይዟል። ሌላም ጉራ ወረዳ አንድ አንድ ወጣት ከፓርቲያችን አመራር ታስሯል። ሶስት ሰው ነው እስካሁን ድረስ የያዙት በፓርቲው አባሎችና አመራሮች ላይ የተደረገ ነው ያሉትን አሰሳና ህግን ያልተከተለ እስር ለማሳወቅ ፓርቲያቸው መግለጫ ማውጣቱንም ፕሮፌሰር ተሰማ አክለው ገልጿል። ሌላዋ የጸጥታ ኃይሎች አጥር ዘለው ወደ መኖሪያ ቤታቸው እንደገቡ የገለጹት ወይዘሮ ብራቱ በቀለም የሶስት ልጆች እናት ናቸው።

ባለቤትን ለመያዝ የፍርድ ቤት ትዕዛዝ ሳይዙ ቤት ድረስ መጡ የሚሉት ወይዘሮ ብራቱ ቤታቸውን እንደበረበሩባቸው ነገር ግን ባለቤታቸው ቤት እንዳልነበሩና በወቅቱ እንዳልተያዙ ተናግሯል። ባለቤት ከወንጀል ድርጊት የራቀና ሰርቶ የሚያድር የኮሌጅ አስተማሪ ነው ሲሉም እርምጃውን ተከላክሏል።

የሚናገረው የምናገረው ወንጀለኛ አይደለም። ወንጀል የሚሰራ ሰው አይደለም። ከቀድሞም ጀምሮ ወንጀል ያለበትን የሚገኝን ሰው አይደለም። ቢጠረጥር እንኳን ይፈልጉታል ብዬ የሚጠረጥረው ስለምጽፍ ሀሳብ ስለሚናገር፣ ያው እውነተኛ ሰው ነው፣ ይናገራል። ይሄ ለምን ይሆናል ይላል፣ ይጠይቃል። የትም ቦታ ቢሄድ ማንንም ማለት ነው ሶሻል ሚዲያ በራሱ ገጽ ላይ ይጽፋል። ይሄ ይሄ ነገር ወንጀል ነው ተብሎ የሚባለውን ነገር እንደማያደርግ እርግጠኛ ነኝ። ትክክል አይደለም ብሎ የምለውን የራሱን ሀሳብ ያራምዳል። ለግል ጥቅም ስልጣን

ለዚህም የክልሉን ሰላምና አንድነትን የሚበጠብጡ ግለሰቦች እንዳሉ የተናገሩት የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ እያሱ ዳዊት ደግሞ ያለ ፍርድ ቤት ትእዛዝ የታሰረ ሰው የለም ሲሉ ክሱን አስተባብሏል። እርምጃ ወስደን ማረማ ቤት የገባ ግለሰቦች የሉ፣ በዛ ልክም የተከደበት ነገር የለውም። ግን ይሄ ማለት ቀድሞኑ እንደዚ አይነት ነገሮች መንግስት ያደርጋል ብሎ በስርዓት የሚያደርጉትና ቀድሞ ድረሱልኝ ጥሪ ካልሆነ በስተቀር እንደዚ አይነት ነገሮች የሉም። መንግስት ግን እንደ መንግስት

ወንጀለኛ ነው። ህጉና በስርዓቱ መሰረት ወንጀለኛ የሆነ ግለሰብ ይጠየቃል። ከዛ ውጭ ግን ደግሞ በማስ የሚታሰር ግለሰቦች ይኖራሉ ብለን አንጠብቅም። ህዝቡን ከህዝብ ጋር የሚያጋጩ ህዝብንና መንግስትን የሚያጋጩ ሁኔታዎች ሲፈጠሩ

መንግስት ባለው ኃላፊነት መሰረት ያው ህግ የማስከበር ስራዎችም ይሰራል። ቁጥራቸው ስልሳ ምድር ሰዎች ዝርዝራቸው ወጥቶ እየተፈለጉ ነው እኮ የሚባለው አቶ እያሱ ቁጥራቸው ስልሳ የሚሆኑ በዚህ ልክ ይታሰራሉ ይፈለጋሉ ተብሎ በመንግስት መሰጠበት ነገሮች የሉም። ስልሳ የሚሆኑ ከዛ በታችም ስድስት የሚሆኑ መንግስት

ስልጣናቸው ሰባ ናቸው እያለ የሚሄድበት ነገሮች ሉ። የክልሉ የሰላምና ጸጥታ ቢሮ በበኩሉም በክልሉ ህዝቦች መካከል ልዩነት ለመፍጠርና ግጭት ለማነሳሳት በስውር የተንቀሳቀሱ ናቸው በተባሉ አካላት ላይ ህጋዊ እርምጃ እንዲወሰድ በስዳማ ብሔራዊ ክልላዊ መንግስት የጸጥታ ግብረ ኃይል እንደተወሰነ በፌስቡክ ገጹ ባወጣ አጭር መግለጫ አስታውቋል። የስዳማ ፌዴራሊስት ፓርቲ ሊቀመንበርና የአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ተሰማ ኤልያስ የክልሉ መንግስት ይህንን ያደረገ ያለው አስተዳደሩ እንዳለበት የሚነገሩትን የለብነት

የስርዓት አልበኝነትና የመልካም አስተዳደር ችግሮች እንዳይጋለጥበት ነው ሲሉ እርምጃውን ተችቷል። አጀንዳ ለመቀየር እነዚህ ሰዎች ናቸው እኛን ቅቡልነት ያሳጡን የሚል አይነት አመለካከት ይመስላል። እንደዛ አይነት ነገር ነው ያለው በክልል ውስጥና፣ ይሄ ነው የህዝብ ቅቡልነት ያጡበትን ነገር በንጹህ ወጣትና በንጹህ የሚታገለው ሀይል ላይ

አጀንዳውን ወደዛ ለማሳለፍ ነው እየተንቀሳቀሱ ያሉ። የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ እያሱ ዳዊት በአንጻሩ የፓርቲውን መግለጫ ተራ ውንጀላና ፍሬ ሐሳብ የሌለው ያሉ ባልታ ክስ ነው ሲሉ አጣጥለውታል። በመግለጫው ላይ የተረሱ ጉዳዮች ሆን የሌሉ

ግን በቅዠት መልክ ናሬት የተደረጉ ከመሆናቸውም በለና በውረሳ ጀምራል በሲድ በዛቻ ጀምራል። ስለዚህ እንደዚህ አይነት መግለጫዎች ያው መግለጫ ናቸው ብለን የምንወስድበት ነገሮች የሉም። በአንዳንድ ግለሰቦች ግን በራሳቸው ሊክ

ስልጣን ፈልጉ ያጡ በአቋራጭ ስልጣን ላይ ለመውጣት የሚታትሩ ግለሰቦች ይጠፋል ተብሎ አይጠበቅም። እነዚህ ግለሰቦች በሶሻል ሚዲያ ላይ አሁንም ቅድም እንዳን እንደሚያነሳው ትላልቅ የመንግስት ባለስልጣናትን እንዲሁም አለፍ ስል ደግሞ ከጎሳም ጭምር የሚሳደቡ ግለሰቦች አሉ። እሱ ደግሞ የፕሬስ ህጉም አይፈቅድም። በህግ መሰረት ተጣርቶ ግለሰቦች በህግ ጥላ ስር ሊሆኑ ይችላሉ። ዋና ቁም ነገር ግን መንግስት መምራት አይቻልም የሚባለው ነገር ቅየት ነው።

የቢሮ ምክትል ኃላፊ ይህን ይበሉ እንጂ የክልሉ ፕሬዝዳንት አቶ ደስታ ሌዳሞ ከሳምንታት በፊት በሰጡት መግለጫ በክልሉ ለብነት እንደ ወረርሽን ተዛምቷል ሲሉ ተሰርቆ የተሸጠውን የአፈር ማዳበሪያም እንደ አብነት ጠቅሰው ተናግሯል። የቀድሞ የሐዋሳ ከተማ ከንቲባን ጨምሮ ማንነታቸው በውል ያልተገለጡ 25 ባለሥልጣናት በዚሁ የለብነት ድርጊት ተጠርጥረው የሕግ እርምጃ እንደተወሰደባቸው የክልሉ ፕሬዝዳንት ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም

በሶማሌ ክልል የቆሎጂ መጠለያ ጣቢያ ስድስት ሰዎች እንደተገደሉ ኢሰመኮ ገለጸ። ክልሉ ቆሎጂን ከተፈናቃይ ጣቢያነት ወደ ከተማነት እንደሚቀይርም

አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በሶማሌ ክልል የቆሎጂ መጠለያ ማዕከል ውስጥ የሚገኙ ተፈናቃዮች ላይ በተፈጸመ ጥቃት ስድስት ሰዎች እንደተገደሉ አስታውቋል። በአሜሪካ ድምጽ ያነጋገራቸውና በመጠለያ ጣቢያው ከሰባት ዓመታት በላይ እንዳስቆጠሩ የገለጹ ተፈናቃዮች አስራ ሶስት ሺህ የሚደርሱ አባወራዎች በአስቸኳይ ሁኔታ

ኑሯቸውን በአስቸጋሪ ሁኔታ ኑሯቸውን እየገፉ እንደሚገኙም አመልክተዋል። ተፈናቃዮቹ ወደ ሌላ የሶማሌ ክልል ዞኖች ተዛውሮ መስፈርን እንደሚሹ ሲገልጹ፣ የሶማሌ ክልልም ቆሎጂን ከተፈናቃይ ጣቢያነት ወደ ከተማነት እንደሚቀይር አስታውቋል። አዲስ ቸኮል ተጨማሪ ያለው የኮሚሽኑ ምክትል ዋና ኮሚሽነር ወይዘሮ ራኬ መሰለ ለአሜሪካ ድምፅ እንደተናገሩት በኦሮሚያና በሶማሌ ክልሎች የጸጥታ ኃይሎች መካከል ተፈጥሮ በነበረው ግጭት ከመጠለያ ጣቢያ ውጪ የሚኖሩ ንጹሐንም ሰለባ ሆነዋል።

ልውውጡ የተከሰተው መስከረም ሰባት ላይ ነው በሶማሌ ክልል እና በኦሮሚያ ክልል የፀጥታ ኃይሎች መካከል የተፈጠረው የተኩስ ልውውጥ በአቅራቢያው የሚገኘውን የቆሎጂ የተፈናቃዮች መጠለያ ጣቢያ ውስጥ የሚኖሩ ስድስት የሚሆኑ ሰዎች ሞተዋል ሌሎች ቆስለዋል እንዲሁም በአካባቢው የሚኖሩ ሲቪሊያኖች ለሞትና ለአካል ጉዳት ተዳርገዋል

በባቢላ አካባቢ ለረጅም ጊዜ ሲንከባለል በቆየ ይገባኛል ጥያቄ መነሻነት በተፈጥሮ በዚሁ ግጭት በተፈናቃዮች ላይ የደረሰው ጉዳት ኢትዮጵያ የፈረመችውን የካምፓላ ስምምነት እንደሚጥስ ምክትል ኮሚሽነሩ አስታውቀዋል። ተፈናቃዮች መጠለያ ጣቢያ ጥበቃ ያስፈልገዋል። በኢትዮጵያም ባጸደቀችው የአፍሪካ ካምፓላ ኮንቬንሽን ተብሎ የሚታወቀው ካምፓላ ስምምነት የተፈናቃዮች ጥበቃ እና ደህንነትን ለማረጋገጥ የወጣው ስምምነት ላይም ኢትዮጵያ የገባችው ግዴታ አለ። የተፈናቃዮችን መጠለያ ጣቢያ አካባቢ የሲቪሊያን ባህሪ

እንዲኖረው ጥበቃ ማድረግ ግዴታ ገብቷል። ኢትዮጵያ በዛ መልኩ ያንን አካባቢ ደህንነቱን፣ ጥበቃውን፣ ጸጥታውን ማስከበር ሲገባ በውስጡ ያሉ ተፈናቃዮች ለአደጋ መዳረጋቸው በጣም አሳሳቢ ስለሆነ ይህ ሁኔታ ለሚቀጥለውም እንዲታረም አሁንም ተጎጂዎች የጉዳት ካሳ እንዲሁም ደግሞ የጸጥታ ኃይሎች ግዴታቸውን ያልተወጡ የጸጥታ ኃይሎች

ምርመራ ተካሂዶ ተጠያቂነት እንዲረጋገጥ ነው። ምክር ሀሳብ ያቀረብ ነው። ከግጭቱ አስቀድሞ ተፈናቃዮቹ በርካታ ግብዓቶች ባልተሟሉበት ሁኔታ ተቸግረው ይኖሩ እንደነበር ወይዘሮ ራኬባ አስወስተዋል። የቆሎጂ ነዋሪው አቶ አብዲ ሰላም ራኬም ይህንን የምክትል ኮሚሽን ወራን አስተያየት ይጋራዋል። እኔ እዚህ የመጣሁት በሁለት ሺ ሰባት ሶስተኛው ወር ላይ ነው። ስምንት ዓመት ሊሆነኝ ነው አሁን

የዛኔም ንብረታችንና እንስሳቶቻችን ተዘርፈን ነው ወደዚህ ቦታ የተሰደድ ነው። ዛሬም ህይወት የለንም። ቤተሰቦቻችን ተሰደዋል። የምንበላውና የሚጠጣ የለንም። ችግር ውስጥ ነን።

በኦሮሚያና በሶማሌ ክልሎች የጸጥታ ኃይሎች መካከል ተከስቶ በነበረው ግጭት የሞቱ ተፈናቃዮችን ቁጥር 23 ያደርሰዋል። ሆኖም የኢትዮጵያ ሰብአዊ መብቶች ኮሚሽን በመጠለያው የተገደሉት ተፈናቃዮች ቁጥር ስድስት ናቸው ብሏል። ከሰባት ዓመት በፊት የተቋቋመው የቆለጅ መጠለያ ጣቢያ በወቅቱ እንደ ጊዜያዊ ማረፊያ አገልግሎት ቢጀምርም እስካሁንም በርካታ ተፈናቃይ አባወራዎች እየኖሩበት ነው።

በኦሮሚያ እና በሶማሌ ክልሎች መካከል ከሰባት ዓመት በፊት በነበረው ግጭት ከሶማሌ ክልል አንድ ሚሊዮን ከኦሮሚያ ክልል ደግሞ ስምንት መቶ ሺ ገደማ ሰዎች እንደተፈናቀሉ በወቅቱ የወጡ የነበሩ ሪፖርቶች አመልክተዋል። በኦሮሚያ ክልል በኩል ከነበሩት አንድ ሚሊዮን ተፈናቃዮች የተወሰኑት ወደ ቀያቸው ሲመለሱ፣ የተወሰኑት ደግሞ ሌላ ቦታ እንዲቋቋሙ መደረጉን ከዚህ ቀደም የነበሩ የኦሮሚያ ክልል ባለሥልጣናት ሲናገሩ ተሰምተዋል። በተጨማሪም በሶማሌ ክልል ድሬዳዋን ጨምሮ በተለያዩ ቦታዎች የነበሩ ተፈናቃዮች የተወሰኑት ሲቋቋሙ፣ ቆለጂ ግን እስካሁን ከነ ተፈናቃዮች አለ። በአሁኑ ሰዓት ከ

አስራ ሶስት ሺህ በላይ አባወራዎች በኮለጅ እንደሚገኙ የሶማሌ ክልል የአደጋ ስጋት ቅነሳና መልሶ ማቋቋም ዳይሬክቶሬት ዳይሬክተር አቶ ዩሱፍ ኦስማን ይናገራሉ። ከእነዚህ መካከል አንድ ሺህ አራት መቶ አምሳ ሶስት አባወራዎች ብቻ ወደ ሌሎች የሶማሌ ክልል ዞኖች ተወስደው እንዲቋቋሙ ተደርገዋል። በያዝነው በጀት አመትም ከአንድ ሺህ በላይ አባወራዎች ወደ ሌሎች ቦታዎች ለማስፈርጥ የታቀደ ሲሆን አምስት ሺህ የሚደርሱ አባወራዎች ግን ኮለጅ ከተፈናቃይ መጠላቂያነት ወደ ከተማ አስተዳደርነት ተቀየራ እዚያ ቋሚ ነዋሪ እንዲሆኑ መታሰቡ ጠቁመዋል።

ለዚህም ቆለጅ ላይ የውሃ ኤሌክትሪክና መሰል መሰረተ ልማቶች መሟላታቸውን እንደ ጥሩ ግብዓት ያነሱታል። አሁን የመንግስቱ እቅድ ለወደፊቱ ኢንቨስትመንት ተደርጋል። ቆለጅ ወተር ሳፕላይ ፓይፕላይን፣ ትምህርት ቤቶችም ደናም። ስለዚህ ይሄ ኢንቨስትመንት መላቂ ለመሆን የመንግስቱ ለወደፊቱ እቅድ አምስት ሺ አባወራ

ሪኢንትግሬት ለማድረግ ኮሌጅ ውስጥ ማለት ነው። እዛው ኮሌጅን ራሱ ወደ ቋሚ መኖሪያነት፣ ቋሚ ከተማነት ለመቀየር ማለት ነው፣ ለመቀየር ይሄ ሪሎኬሽን ስንጨረስ ከዛ በኋላ ሪኢንትግሬሽን ለመስራት ነው። የመንግስት ኮሌጅ ያሉ ተፈናቃዮች የእነሱን ፍላጎት ይጠይቃቸዋል። ከአሁን በፊቱም ጠይቀናል። አሁን ደግሞ እንደ አዲስ ገብተን ነዋሪዎቹ፣ ወይ ሶስት ኮሚኒቲ ጋር ዲስካስ እናደረጋለን። እኔ እንደነገርኩ

ሰርፈዩ ያኒ ኢንቴንሽን ሰርፈዩ ለመስራት ይሄ አምስት ሺ አባወራ እዚያ መኖር ይፈልጋለን ያሉ ተፈናቂዎች ናቸው። በሶማሌ ክልል በሚገኙ ተፈናቃዮች ላይ ተካሂዶ በነበረ ጥራት አስር በመቶዎቹ ብቻ ወደ ኦሮሚያ ክልል የትውልድ ቀያቸው መመለስ እንደሚፈልጉ ሲገልጹ፣ ቀሪዎቹ በዚያ በቆለጅ ወይም በሌሎች የሶማሌ ክልል ዞኖች መስፈር እንደሚፈልጉ ማስታወቃቸውን አቶ ዩሱፍ ይናገራሉ። የቆለጅ መጠለያ ነዋሪው አቶ አብዲ ሰላምም እዚያው በቆለጅ መቆየት ከሚፈልጉት መካከል ነው።

ኤሌክትሪክ የስልክ አገልግሎት ቦታው እንደ ከተማ ተቋቁሞ ፕላን እንዲሰራልን እንሻለን። የጤና አገልግሎት መስጫ ተቋም፣ ትምህርት ቤትና ሌሎች አስፈላጊ ነገር ተሟልተውልን ከተማው እንዲዋቀርልን እንሻለን። በቆለጅ ውስጥ ለበርካታ ዓመታት በእርዳታ የቆየው አቶ አብዱሰላም ቆለጅ ከተማ አስተዳደር ብትሆን በምን እንደምትተዳደር ሲጠይቅ

ያለውን አቅምና ችሎታ ተጠቅሞ ሕይወቱን ለመምራት እንደሚንቀሳቀስ ይናገራል። ቆሎጅን ከመጠለያነት ወደ ከተማነት መቀየር ግን ጊዜው ሊወስድ እንደሚችል ተነግሯል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

ኬንያውያን መንግስታቸው የፖሊስ ኃይሎችን ወደ ሄቲ ለመላክ ባቀረበው ሀሳብ ላይ ጥያቄ እያነሱ ነው። ለተደራጁ ወንጀለኛ ቡድኖች በሄቲ እያደረሱ ያለውን ጥቃት ለመቀነስ በሚደረገው ጥረትን ለመደገፍ የኬንያ መንግስት አንድ ሺህ የፖሊስ ኃይል ወደ ሄቲ ለመላክ ዝግጁ መሆኑን ቢገልጽም ኬንያውያን በመንግስታቸው ውሳኔ ላይ

የተደበላለቀ ስሜትን አንጸባርቀዋል። አንዳንዶች ጥሩ ሀሳብ ነው ሲሉ፣ ሌሎች ስጋታቸውን በመግለጽ ላይ ይገኛሉ። የአሜሪካ ድምጽ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ ያጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተደራጁ ወንጀለኞች ቡድን በመታመስ ላይ ባለችው ሄይቲ የፖሊስ ኃይሉን ለማገዝ

ኬንያ ከተለያዩ ሀገራት የተውጣጡ ወታደሮችን ለመምራት ያቀረበችውን ምክር ሀሳብ ማሳለፉን ተከትሎ የኬንያ ፕሬዝዳንት ደስታቸውን ገልጸዋል። ሰኞ ዕለት በመንግስታቱ ድርጅት የተካሄደውን የድምፅ አሰጣጥ ተከትሎ የኬንያው ፕሬዝዳንት ዊሊያም ሩቶ ባደረጉት ንግግር ሀገራቸው ከሀያ አመታት በኋላ ለመጀመሪያ ጊዜ

በካሪቢያን ሀገራት ወደምትገኘው እና የተደራጁ ወንጀለኞች ግድያ፣ ጠለፋና አስገድዶ መድፈር ወደሚፈጽሙባት ሀገር ሰራዊቷን ለመላክ እንድትችል በመወሰኑ የተሰማቸውን ገልጸዋል። በመንግስታቱ ድርጅት ቻርተር ምዕራፍ ሰባት መሰረት

የሄይቲ ብሔራዊ ፖሊስ ለሄይቲ ሕዝብ የመሰረተ ልማትና ንብረት ጥበቃ ማድረግ እንዲችል አቅማቸውን ለማሳደግ የሚችሉበት ድጋፍ መስጠት የሚያስችል ድንጋጌ የያዘ የውሳኔ ሀሳብ እንዲጸድቅ ተማጽኜ ነበር። ዛሬ የጸጥታው ምክር ቤት ይህንን ውሳኔ ሀሳብ በማሳለፍ ጥሬም በቀጥታ በመመለሱ ደስተኛ ነኝ። የኬንያ ፕሬዚዳንት በጸጥታው ምክር ቤት ውሳኔ ደስታቸውን ይግለጹ እንጂ

በሄይቲ የተደራጁ ወንጀለኛ ቡድኖችን ጥቃት ለማስቆም ኬንያ አንድ ሺህ የፖሊስ ኃይል ለመላክ መወሰኗ በኬንያውያን ዘንድ መከፋፈል ፈጥሯል። ቪክቶር አዲያምቦ የናይሮቢ ነዋሪ ነው። ቀድሞው ጣልቃ ሊገቡ የሚችሉ ከኛ የበለጠ ጠንካራ ሀገራት አሉ። በመጀመሪያ ደረጃ በሄይቲ የተደራጁት ወንጀለኛ አካላት ፖሊስ አይመስለኝም፣ የሚያስፈልጋቸው ወታደሮች ናቸው የሚያስፈልጉት

ሌላኛዋ ኬንያዊት ሊሊያን ዋንጅሩም እንዲሁ ሀሳቧን ታጋራለች የኬንያ ፖሊስ አንድ ያለን የምንተማመንበት ኃይላችን ነው የእነሱን አቅም የምንጠራጠርበት ምንም ምክንያት የለም ሄይቲ ከኬንያ በብዙ ሺህ ማይሎች ርቃ በካሪቢያን ውስጥ የምትገኝ መሆኗ ምንም እንቅፋት እንደማይፈጥር የኬንያ መንግስት አስታውቋል የውጭና ዲያስፖራ ጉዳዮች ካቢኔ ጸሐፊ አልፍሬድ ሙትዋ

በቅርቡ ባደረጉት ንግግር ኬንያ ከተለያዩ ሀገራት የተውጣጡ የፖሊስ አካላትን ለመምራት ዝግጁ መሆኗን አስታውቀዋል። ሌሎች የአፍሪካ ሀገራትም አብረውን ይቀላቀላሉ። በተለያዩ የዓለም ክፍሎች የሚገኙ ሀገራትም አሉ። እነሱ የሚሉት ኬንያ ይህንን ቡድን የምትመራ ከሆነ ስኬት ይኖራል ነው። ስለዚህ ይቀላቀሉናል።

በቅርቡ በኬንያ ጉብኝት ያደረጉት የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲንም የኬንያን ዕቅድ አድንቀዋል። ከዩናይትድ ስቴትስ ምክር ቤት ጋር ተነጋግረን እስከ መቶ ሚሊዮን የአሜሪካ ዶላር የሚደርስ ድጋፍ ለመስጠት እናስባለን። ሌሎችም የዓለም አቀፉ ማህበረሰብ አባላት የኬንያን መልካም ምሳሌ እንዲከተሉ እናሳስባለን። ኦስቲን ይህን የተናገሩት ከኬንያ አቻቸው ኤደን ዱዋሌ ጋር

በናይሮቢ በተገናኙበት ወቅት ሲሆን ድዋሌ በበኩላቸው ይህን ብለዋል። ኬንያ በዓለም ሰላም በማስከበር የረጅም ዓመታት ታሪክ ያላት ሀገር ናት። በኮሶቮ በናሚቢያና በሌሎች ቦታዎች ነበር። አሁን ደግሞ በሶማሊያና በዲሞክራቲክ ሪፐብሊክ ኦፍ ኮንጎ አለን። በትግራይ የክትትልና ግምገማ አሰራር ውስጥም የእኛ መኮንኖች አሉ።

ያም ሆኖ ግን የቀድሞ የኬንያ መከላከያ ሚኒስትር ኢዩጂን ዋማልዋን ጨምሮ ሌሎች ኬንያውያን በዚህ ሀሳብ አይስማሙም። በመጀመሪያ ደረጃ ከሄይቲ 120 ኪሎ ሜትር ርቃ የምትገኘው የሶስተኛ ዓለም ሀገር ሆነን ሄይቲ ውስጥ ለመገኘት የሚያስችል ምን ፍላጎት አለን? አብዛኞቹ የሰራዊቶቻችን አባሎች

ሄሽያኖች ጋር ለመነጋገር ፈረንሳይኛ ወይም ክሬል መናገር እንኳን አይችሉም። ይሄ በራሱ ችግር ነው። በጠመንጃ የሚካሄድ የከተማ ውስጥ ጦርነት ባለበት እንደዚህ ያለ ውስብስብ የጸጥታ ሁኔታ ውስጥ ለመሳተፍ የሚያስችል ስልጠናና ዝግጅት ለማድረግ እንኳን ችግር ይፈጥራል። በኬንያ የመጣኔ ሀብት ባለሙያና የፖሊሲ ተንታኝ የሆኑት ቪንሰንት ኪምሶን በበኩላቸው ኬንያ ያቀረበችው ውሳኔ ከዚህ በፊት ታይቶ የማይታወቅ መሆኑን አስምረውበት የመርዳት ሀሳቡን አድንቀዋል።

ስለ ሄይቲ የምንሰማው ራሱ ወይ የተፈጥሮ አደጋ ካለበለዚያ ደግሞ የጸጥታና የፖለቲካ ለመረጋጋት ችግር ሲኖር ነው ነገር ግን የሄይቲ ህዝቦች የአፍሪካ ዝርያ አላቸው እኛ አንድ የኡቡንቱ ፍልስፍና አለን እኔን መሆን የቻልኩት በአንተ ምክንያት ነው አንተ በመሆንህ እኔ እኔን መሆን ችያለሁ የሚል ስለዚህ ፖለቲካውን ከመሃል ስናወጣ

አንድ በችግር ላይ ያለ ጎረቤትን ለመርዳት መወሰኑ በሰፊው የአፍሪካ አውድ ውስጥ ስናየው የሚደነቅ ነገር ነው። ኪም ሶምፕ የኬንያ አስተዳደር ያሳለፈውን ውሳኔ እንደሚደግፉ ቢገልጹም መንግሥት የበለጠ ግልጽ መሆንና ከኬንያ ሕዝብ ጋር የበለጠ መነጋገር አለበት ሲሉ ሀሳባቸውን ገልጸዋል። በማርያም አዲያሎ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የአሜሪካ ኮንግረስ መከፋፈል ባለበት በአሁኑ ወቅት እና በኔቶ ቃል ኪዳን ውስጥ ደግሞ አዲሱ የስሎቫኪያ ፕሬዝዳንት ሀገራቸው ለዩክሬን ስለምትሰጠው ድጋፍ መቀጠልን በተመለከተ ጥርጣሬ ውስጥ በሚገኙበት ሁኔታ ዋይት ሀውስ ለዩክሬን የሚሰጠውን ድጋፍ ለመቀጠል እንደቆረጠ ፕሬዝዳንት ባይደን አመልክተዋል። የምዕራቡ ዓለም ለዩክሬን የሚያደርገውን ድጋፍ በተመለከተ

መሰንጠቅ ወይም የሀሳብ መከፋፈል ገጥሞታል። ፕሬዝዳንት ባይደን ደግሞ የኮንግረስ ሪፐብሊካን አባላት 24 ቢሊዮን ዶላር እርዳታ ለዩክሬን እንዲሰጥ እርዳታቸውን እንዲያሳዩ በመማጸን ላይ ይገኛሉ። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ጥንቅር እንግድ ወልዴ እንደሚከተሉ ያቀርበዋል። የምዕራቡ ዓለም ለዩክሬን የሚያደርገው ድጋፍ መሰንጠቅ ገጥሞታል።

ፕሬዚደንት ባይደን ደግሞ የኮንግረስ ሪፐብሊካን አባላት 24 ቢሊዮን ዶላር እርዳታ ለዩክሬን እንዲሰጥ ድጋፋችን እንዲያሳዩ እየተማጸኑ ነው። የአሜሪካ መንግሥት እስከሚቀጥለው ስድስት ሳምንት ድረስ ሥራውን እንዲቀጥል ባለፈው ሳምንት መጨረሻ ኮንግረሱ ጊዜያዊ በጀት አጽድቋል። ያ በጀት ግን ለዩክሬን የሚሰጥን እርዳታ አይጨምርም። ከ19 ወራት በኋላም ጦርነቱ ተጠናክሮ የመቀጠሉ ጉዳይ አሳሳቢ ሆኗል።

ለዩክሬን የሚሰጠውን እርዳታ በተመለከተ ተጠያቂነትን ያነሱ የሁለቱንም ፖለቲካ ፓርቲ የኮንግረስ አባላት ፕሬዚደንት ባይደን በመማጸን ላይ ናቸው። በሌላው ወገን ያሉት ወዳጆቼ ለዩክሬን የሚሰጠውን እርዳታ በተመለከተ የገቡትን ቃል ይጠብቃሉ ብዬ ተስፋ አድርጋለሁ። ለዩክሬን የሚሰጠው እርዳታ እንደሚደግፉ ድምፅ ሰጥተዋል። በማንኛውም ሁኔታ ለዩክሬን የሚሰጠው እርዳታ ማቋረጥ የለብንም

ዩክሬን ኮረራና ከጭካኔ ራሷን ለመከላከል የምታደርገውን ጥረት ለመደገፍ ውሳኔውን ለማጽደቅ አፈ ጉባኤው የሚያስፈልጋቸውን ድጋፍ ለማግኘት የገቡትን ቃል ያከብራሉ ብዬ እጠብቃለሁ። የኔቶ አባል የሆነችው ስሎቫኪያ አዲስ ፕሬዝደንት በምርጫ ዘመቻቸው ወቅት ሀገራቸው ለዩክሬን አንድም ጥይታ ትልክም ማለታቸውም አሳስበዋል።

የዋይት ሀውስ ቃል አቀባይ ካሪን ዣን ፔር ትናንት ሰኞ ለቪዮ እንደተናገሩት በሀገር ውስጥ ያለው ግፊት እያየለ ቢመጣም አስተዳደሩ አሁንም ቁርጠኛ ነው። በፕሬዝዳንቱ አመራር የኔቶ ቃል ኪዳን ማህበር ከመቼውም ጊዜ በበለጠ ተጠናክሯል። ከአጋሮቻችንና ከእኛ ጎን ከቆሙት ጋር ንግግሩን እንቀጥላለን። ነገር ግን ልብ አድርጉ፣ የምክር ቤቱ ሪፐብሊካኖች እያደረጉ ያሉት ምንም የሚጠቅመን አይደለም

አይጠቅምንም። ትናንት በኪየቭ የአውሮፓ የውጭ ጉዳይ ሚኒስትሮችን የሰበሰቡት የኢኮኖሚ ፕሬዚደንት ቮሎዲሚር ዘሌንስኪ በአንድነት መቆም አስፈላጊ መሆኑን ሰጥተዋል። አጽንዖት ሰጥተዋል። ድላችን በምናደርገው ትብብር ላይ ይወሰናል። መርህ ላይ የተመሠረተ ኃይል ያለው እርምጃ በወሰድን ቁጥር ይህ ጦርነት በአጭር ጊዜና በፍትሐዊ መንገድ የሚያበቃበት ሁኔታ ይፋጠናል።

ይህም የግዛት ሉዓላዊነታችንን መልሶ ያጎናጽፋል፣ ለመላው አውሮፓም ሰላምን ያረጋግጣል። ከሞስኮቭ ደግሞ የፕሬዚደንት ቭላዲሚር ፑቲን ቃል አቀባይ ዲሚትሪ ፔስኮቭ የምዕራቡ ዓለም እየተዳከመ እንደሆነ ሞስኮቭ እያስተዋለች ነው ሲሉ ተናግረዋል። የዋይት ሀውስ ቃል አቀባይ ካሪን ዣን ፔር ለዚህ መልስ አላቸው። ፑቲን የእኛ አቅርቦት ቀድሞ ያልቃል ብለው ካሰቡ ተሳስተዋል፣ ተሳስተዋል።

ደግሞም ለጀግናው የዩክሬን ሕዝብ የምናደርገውን ድጋፍ እንደምንቀጥል ለማስታወቅ በቅርቡ ሌላ እርዳታ እናደርጋለን። መልእክታችን ይህ ነው። አቅርቦታችን ቀድሞ ያልቃል ብለው ፑቲን አስበው ከሆነ ተሳስተዋል። በሩሲያ የተወሰዱትን ግዛቶች ለማስመለስ ያለመው የዘሌንስኪ የመልሶ ማጥቃት ዘመቻ የታሰበውን ውጤት እንዳላመጣ ወታደራዊ ባለሙያዎች ያምናሉ።

ጥሮታ ላይ ያሉት አሜሪካዊ ኮሎኔል ማርክ ካንሰይን አሁን የዓለም አቀፍ ጥናት ማዕከል አባል ናቸው። የተገኘው ውጤት የሚያበሳጭ ነው። ይህ እንዴት ነው የሚቋጨው? ዩክሬን የድልን ትርጉም እንዴት ነው የምትመለከተው? የሚሉትን ጥያቄዎች በርካቶች በማንሳት ላይ ናቸው። እንደሚመስለኝ ፕሬዚዳንት ዜሌንስኪ ደጋፊዎቻቸውን ከጎናቸው ለማሰለፍ በሚቀጥሉት ሁለት ወራት ውስጥ ይህን ማብራራት አለባቸው።

የዩክሬን ሕዝብ ግን አሁንም እንደቆረጠ ነው። ባለፈው ሳምንት መጨረሻ ከበባ ውስጥ ባለችው በኪቭ ከተማ ከሩሲያ ወረራ ወዲህ ለመጀመሪያ ጊዜ የማራቶን ውድድር ተካሂዷል። አብዛኞቹ ወታደሮች የሆኑና ገሚሱም አካላቸውን ያጡ አምስት ሺህ የሚሆኑ ሰዎች ተሳትፈውበታል። ለአገሪቱ መከላከያ ገንዘብ ለማሰባሰብ አርባ ሁለት ኪሎ ሜትሩን እያዘገሙም ቢሆን አጠናቀዋል።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ዋሽንግተን ዲሲ ከሚገኘው ስቱዲዮ አስራ ስምንት የምናስተላልፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ለምሽቱ የያዝነውን የመጀመሪያው ምዕራፍ ዘገባዎች አጠናቀናል። ወደ ሁለተኛው ምዕራፍ የምንሻገርበት ሰዓት ላይ የምንገኘው። ንግድና ምጣኔ ሀብት የመጀመሪያው ዘገባችን ነው።

የመጀመሪያው ዘገባችን ንግድና ምጣኔ ሀብት ላይ ያተኩራል። ኢትዮጵያ በኢትዮጵያ በአምራች ዘርፉ የተሰማሩ ባለ ሀብቶች ምርታማነታቸውን የሚፈታተኑ የተነባበሩ ችግሮች እንዳሉባቸው ይነገራል። የኮቪድ 19 ወረርሽኝ የአጓ ነጻ የንግድ ስምምነት መታገድ፣ እንዲሁም ደግሞ ሀገራዊ የጸጥታና የውጭ ምንዛሬ እጥረት ከፈተናዎቹ መካከል የሚጠቀሱ እንደሆኑ በዘርፉ የተሰማሩ ባለ ሀብቶች ይገልጻሉ። ኢትዮጵያ

ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ አክሊሉ ታደሰ በ2014 ዓ.ም በኮቪድ-19 ና በጦርነቱ ምክንያት ሰባት የውጭ ኩባንያዎች ሀገር ለቀው እንደወጡ ያስረዳሉ። በአጎዋ መታገድ ምክንያት ግን የወጣ ፋብሪካ እንደሌለ እስካሁን ድረስ እንደሌለ ለአሜሪካ ድምጽ የተናገሩት ኃላፊው ከዚህ ይልቅ ባለፉት ሁለት ዓመታት

አዲስ ባለ ሀብቶች ወደ ፓርኮቹ እንደገቡም አስታውቀዋል። በአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህር ዶክተር አጥራው አለሙ በበኩላቸው የውጭ ቀጥታ ኢንቨስትመንትም ሆነ አምራች ኢንዱስትሪውን ሊያሳድጉ የሚችሉ አመቺ አገራዊ ሁኔታዎች አልነበሩም ይላሉ። አስማማው አየነው ለምሽቱ ያሰናዳው ዘገባ ይቀጥላል። በኢትዮጵያ ኢንዱስትሪው በተለይ የሚያምራች ዘርፍ ባለፉት ሶስት አመታት በተለያዩ ፈተናዎች ውስጥ አልፏል።

የኮቪድ-19 ወረርሽኝ የአጎዋ ነጻ የንግድ ስምምነት መታገድ፣ እንዲሁም ሀገራዊ ጸጥታና የውጭ ምንዛሬ ጥረት ዘርፉን ከፈተኑ ችግሮች መካከል እንደሚጠቀሱ አምራቾች ያስረዳሉ። በአዲስ አበባ የቦሌ ለሚ ኢንዱስትሪ ፓርክ ምርታቸውን ወደ ውጭ የሚልኩ አልባሳትና የጨርቃጨርቅ ፋብሪካዎች በብዛት ይገኙበታል። አቶ ትንሳኤ ማምም የፓርኩ ስራ አስኪያጅ ናቸው።

ዓለም ላይ ያዳረሰው የኮቪድ-19 ወረርሽኝ የነበረው ጫና ፋብሪካዎቹ በተለያዩ ማሻሻዎች እንዲቋቋሙ ጥረት እንደተደረገ ስራ አስኪያጁ አቶ ትንሳ ያወሳሉ። ሆኖም የአጓ የገበያ ድል መታገድ በፋብሪካዎች ላይ ከፍተኛ ተጽዕኖ እንደፈጠረ ዋና ስራ አስኪያጁ ያስረዳሉ። በተለይ ወደ አሜሪካን ገበያ የሚያቀርቡ የተወሰኑ ካምፓኒዎች አሉ። እነሱ ላይ ጫና ፈጥሮባቸዋል። ጫና ከፈጠረባቸው ምክንያት አንዳንዱ ወጆቻቸው የሰጧቸውን ኦርደሮች ወይም የምርት ትእዛዞችን የመቀነስ እና በዛ በምርት ትእዛዝ መቀነስ ጋር በተያያዘ የሚፈለገውን ያክል ማምረት ያልቻሉ

በታለ አንዳንዶቹ ግን ሙሉ በሙሉ የምርት ትእዛዙን ያቋረጡበት የነበረበት ሁኔታዎች የነበሩ። አጠቃላይ አስራ ሰባት ባለሀብቶች አሉ። በዚህ ከአጎዋ ጋር ተያይዞ ከፍተኛ ጉዳት ደርሶባቸዋል ብለን የምናስቡ ወደ ሶስት የሚጠጉ ባለሀብቶች ናቸው። በዋናነት ሙሉ በሙሉ አሜሪካን ገበያ ላይ ቆየት ገኘ የነበሩ እና አብዛኛውንም ትእዛዝ የሚሰጧቸው ከአሜሪካን የሆኑ ገዢዎቻቸው የነበሩበት ማለት ነው። ሌሎቹ ቀረጥ እየከፈሉ መላክ የሚችሉበት አቅም ያሉ ወይም ደግሞ ትላልቅ የምንላቸው ናቸው። ለምሳሌ ስምንት

ሰራተኛ የያዘ አለ ትልቅ ካምፓኒ ነው እሱ ተቋቁሟል። ቀረጥም እየከፈለ ነው እየላቀ ያለው አሁን ላይ ማለት ነው። በአባታቸው ህንዳዊ የሆኑት ኢትዮጵያዊ ባለሀብት ቢጃይኔ ራሽናይከር በአዲስ አበባና ና በደብረ ብርሃን ከተሞች በተከሏቸው ፋብሪካዎች በምህንድስና ማሽኖች ምርት ላይ ተሰማርተው ይገኛሉ። ኮቪድ አስራ ዘጠኝን ጨምሮ ባለፉት ዓመታት ያጋጠሙ ችግሮች የአገር ውስጥ ምርቶች ትኩረት እንዲያገኙ ማስቻሉን የገለጹት ባለሀብቱ ለምርታቸው የተሻለ ገበያ እድል እንደፈጠረላቸው ይገልጻሉ። ከኮሮና በኋላ የነበረው የፎሬን ከረንሲ ጥረት

ፎሬን ከረንሲ አለመኖር ደግሞ የሀገር ውስጥ ምርትን የመጠቀም እድል ጠቅሞናል። ለምሳሌ ትንንሽ መሽኖች ከሆኑ የካርጎ ሂሳቦች በጣም ትልቅ ዋጋቸው ትልቅ መሆናቸው ሰዎች ከሀገር ውስጥ እንዲገዙ አድርጓቸዋል። እንደውም በቅርብ መሽነሪዎች ወደ ውጭ መላክ ጀምረናል። የምህንድስና እቃዎች ማምረት በባህሪው

እዚያ ሀገር ብዙ ኮምፒታንት ወይም ብዙ ተወዳዳሪ ስለሌለው ለእኛ ጠቅሞናል። ስለዚህ ሽያጃችን ጨምሯል። እውነቱን ለመናገር ይህም ሆኖ ጦርነቱና ለመረጋጋቱ በስራችሁ ላይ ተጽዕኖ እንደፈጠረባቸው ቢጃይ ናይከር ይናገራሉ። አንዳንድ የመንገዶች መዘጋትና የመሳሰሉት ነገሮች ፕሮጀክቶቻችን በታሰበላቸው ጊዜ ላልቁ

የሚችሉ አንዳንድ ነገሮች አሉ። በባለፈው ጦርነት አንዳንድ እቃዎቻችን መንገድ ላይ ቀርተው እንደዚህ ጠፉ ምናምን እንደዚህ እንደዚህ ይኖራሉ። ቢሆንም ያው እንግዲህ አገር ላይ የመጣ ነገርም ስለሆነ ሚዛኛ ተቀባይነት ያለው ይሆናል። ችግሩ ደግሞ ያለውም በተወሰነ እንግዲህ ሰላም ማጣት ትንሽ ምርትን ይጎዳል፣ እንቅስቃሴን ያስቸግራል፣ እንዳታደርግ እንደዚህ ይሆናል። ግን አዲስ አበባ ላይ ቤዛ አድርገን ስለምንሰራ

አዲስ አበባ ላይ ነው የምንሰራው። ምርቶቻችን እዚህ ትምህርት ዲስፓች የሚደረጉት ሁሉም የአገሪቱ ክፍል ቢሆንም አንዳንዴ እየጠበቀን ነገሮቹ ሲረጋጉ እና እንደዚህ እንደዚህ እንልካለን እንሰራለን። የአለም ባንክ ስለ ኢትዮጵያ ኢንዱስትሪ ፓርኮች የፖሊሲ ጥናት ባካሄደበት ያለፈው አመት ቅኝቱ በኮቪድ አስራ ዘጠኝና በጦርነቱ ምክንያት በመንግስት የሚተዳደሩ ፓርኮች የውጭ ሽያጭ ሁኔታ ገምግሟል። በዚህም የሽያጭ ገቢው በቀደሙ አመት ከነበረበት አንድ መቶ ስልሳ ሶስት ሚሊዮን ዶላር እንደ አውሮፓያን አቆጣጠር በሀያ ሀያ እና ሀያ ሀያ አንድ

ወደ 141 ሚሊዮን ዶላር እንደቀነሰ አመላክቷል። የኢትዮጵያ ኢንዱስትሪያል ፓርኮች ልማት ኮርፖሬሽን ዋና ሥራ አስፈጻሚ አቶ አክሊሉ ታደሰም በ2014 ዓ ም በኮቪድ-19 ወረርሽኝና በጦርነቱ ምክንያት ሰባት የውጭ ኩባንያዎች ለቀው እንደ ወጡ ያስታውሳሉ። በአጓ መታገድ ምክንያት ግን እስካሁን የወጣ ፋብሪካ እንደሌለ ለአሜሪካ ድምፅ ተናግረዋል። ሀዋሳ ኢንዱስትሪያል ፓርክ ላይ አራት፣ ባህር ዳር ላይ አንድ፣ ጅማ ላይ አንድ

እና ኮምቦልቻ ላይ አንድ ነው። ሰባት ናቸው። የነኚህ ኩባንያዎች የለቀቁበት ምክንያት አንዱ ኮቪድ ነው። ሁለተኛው ጦርነት ነው። ሶስተኛው የራሳቸው ኩባንያዎቹ የውስጥ ምክንያት አላቸው። ሶስቱ ጉዳዮች ናቸው ኩባንያዎቹ እንዲለቁ ያደረጋቸው። ከአጓ ጋር በተያያዘ በጣም ጮክ ብሎ የሚደመጠው በአጓ ምክንያት ካምፓኒዎች ጥለው እንደወጡ እና ብዙ ኢምፓክትድ እንደሆነ ነው የሚነሳው። ከአጓ ጋር በተያያዘ ኢምፓክት አለው ግን በአጓ ምክንያት አንድም ካምፓኒ ለቁ አልወጣም።

ሁለት ሺ አስራ አራትም ቢሆን ማለት ነው። ስለዚህ በአገዋ ምክንያት እና ከጦርነቱም ከኮቪድም ጋር ምናምን በተያያዘ በሁለት ሺ አስራ አምስት ዓመተ ምህረት ምንም ኩባንያ ለቆ አልወጣም። በሰሜን ኢትዮጵያ ለሁለት ዓመታት የዘለቀውን ጦርነት ተከትሎ የአሜሪካ መንግስት ኢትዮጵያን ከአገዋ ነጻ የገበያ ዕድል በማገዱ ከስድስት ሺህ በላይ ሰራተኞች ከስራ ገበታቸው እንዲፈናቀሉ ማድረጉን የኮርፖሬሽኑ ዋና ስራ አስፈጻሚ ገልጸዋል። በውጭ ምንዛሬ ግኝት ላይም የራሱን ተጽዕኖ እንዳሳረፈ አክለው ተናግረዋል።

ይሁንና ባለፉት ሁለት ዓመታት ኮርፖሬሽኑ በሚያስተዳድረው 13 የመንግሥት ኢንዱስትሪያል ፓርኮች ከስልሳ በላይ አዲስ ባለ ሀብቶች እንደገቡ አቶ አክሊሉ ተናግረዋል። ባለፉት ሰባት የኦፕሬሽን አመታት ኢንዱስትሪያል ፓርኮች ኮርፖሬሽን ወደ ፓርኩ የገቡ ኢንቨስትመንት ተደምሮ መቶ አስራ ሶስት ነው። ባለፉት ሰባት አመታት ሁለት ሺ አስራ አምስት ብቻ ግን የገባው ሀምሳ ሶስት ኩባንያ ነው። ይሄ ማለት የሰባት አመቱ ድምር

እና የአንድ አመቱን ስታነጻጽሩ የአንዱ አመት ብቻ የሰባት አመቱን ሀምሳ በመቶ የሚያክል አዳዲስ ኢንቨስትመንት መጥቷል። የውጭ ሀገርም የሀገር ውስጥ ኩባንያም ተደምሮ ማለት ነው። ስለዚህ በመልቀቅም ደረጃ የሚጠቀሱ ካምፓኒዎች ቁጥር ተደምረው ሲታዩ ሰባት ናቸው። በአጠቃላይ እየገባ ያለው ግን ሁለት ሺህ አስራ አራት የችግሩን አመት ጨምሮ አስራ አራት አካባቢ ገብቷል። ሁለት ሺህ አስራ አምስት ደግሞ ሀምሳ ሶስት አዳዲስ ኩባንያዎች ወደ ፓርኮቻችን ገብተዋል። በአጠቃላይ

እጃችን ላይ ይዘን ኢንቨስትመንት አትራክት ለማድረግ ይሄ ይሄ ፋሲሊቲ ይዘን ጠብቀናል ብለን ፕሮሞት ለማድረግ እንኳን እጃችን ላይ ያለው ከሰላሳ ሶስት ያልበለጠ ሼድ ነው እጃችን ላይ ያለው ማለት ነው። ይሄ ደግሞ አዳዲስ በሁለት ሺ አስራ ስድስት ለሚመጡ ኢንቨስትመንቶችም ጭምር በቂ ነው ብለን አንገምትም። የማስፋፊያ ፕላን ይዘን

እየሰራን ነው። ኢትዮጵያ በአስቸጋሪ ሁኔታዎች እያለፈች ባለችበት በአሁኑ ወቅት የአምራች ኢንዱስትሪ ዘርፍ ያለውን የገበያ ድርሻ ከ30 በመቶ ወደ 37 በመቶ ማሳደግ እንደተቻለ መንግሥት በቅርቡ አስታውቋል። በአዲስ አበባ ዩኒቨርሲቲ ምጣኔ ሀብት መምህር ዶክተር አጥሎ አለሙ ግን መንግሥታዊ የእድገት አሃዞችን በጥናት ማረጋገጥ እንደሚገባ ያመለክታሉ።

ይህም ሆኖ የውጭ ቀጥታ ኢንቨስትመንቱም ሆነ ኢንዱስትሪውን ሊያሳድጉ የሚችሉ አመቺ ሀገራዊ ሁኔታዎች እንዳልነበሩ ዶክተር አጥሎ ያስገነዝባሉ። የነበረው የኢኮኖሚያዊ ሁኔታ የሰላምም ሆነ የማክሮ ኢኮኖሚክ ሁኔታ ለምሳሌ የፎሬን ከረንሲ እጥረት፣ የገበያው ሁኔታ እንደዚህ ወይም ደግሞ የአጎዋም ሁኔታ በጦርነቱ የተነሳ እነዚህ ነገሮች በአጠቃላይ ኢኮኖሚው ተሻሽ የሚያሻሽሉ አይደሉ

የኢንዱስትሪውንም ሴክተር ሊያሻሽሉ የሚችሉ ሁኔታዎች አይደሉም። ነገር ግን ብቻውን አይደለም የሚሰላው ከሌሎቹ ጋር ሆኖ ስለሆነ ሌሎቹ ምን ያህል ዝቅ ብለዋል፣ ሌሎቹ ምን ያህል ከፍ ብለዋል ወይስ በነበሩበት ቆይተዋል የሚለው ነገርም አፌክት ያደርገዋል ከማለት አንጻር የቦሌ ለሚ ኢንዱስትሪ ፓርክ ስራ አስኪያጅ አቶ ትንሣኤ የማን በበኩላቸው ካለፈው ዓመት ታህሳስ ወር ወዲህ ለምርት ስራዎች የሚያመቹ የተሻሻሉ ሀገራዊ ሁኔታዎች እንደሚስተዋሉ ይጠቁማሉ።

እኒህንም ታሳቢ በማድረግ የታገደው የአጓነጸ የገበያ እድል ይመለሳል የሚል ተስፋ መኖሩን የጠቀሱት አቶ ትንሣኤ በኢንዱስትሪ ፓርኮቹ በአሜሪካ ካሉ ገዢዎች የምርት ትእዛዝ ተቀብለው እየሰሩ የሚገኙ ባለሀብቶች እንዳሉም አስታውቀዋል። አብዛኛው ገዢዎች ተመልሰው የስራ ትእዛዝ የሰጡበት ሁኔታዎች ነበሩ ማለት ነው። በቅርብ አካባቢ ስንመለከት አሁን በሚራዘምበት ጊዜ ምን አይነት ተጽዕኖ ይፈጥራል የሚለውን ከተወሰነ ጊዜ በኋላ ነው የምናውቀው። ምክንያቱም አሁን የተሰጠው ምርት ትእዛዝ

እስካሁን ድረስ አልተቋረጠም ወይም አልተሰረዘም። ይሰረዛል አይሰረዝም የሚለው ነገር ግን ያው በሂደት የሚታወቅ ነው የሚሆነው ማለት ነው። በሰሜን ኢትዮጵያው ጦርነት ሳቢያ ከምርት እንቅስቃሴ ውጭ የነበረውን የመቀለ ኢንዱስትሪ ፓርክን ስራ ለማስጀመር ከባለ ሀብቶች ጋር እየተነጋገሩ እንደሚገኙ የኮርፖሬሽኑ ዋና ስራ አስፈጻሚ አቶ አክሊሉ ታደሰ አመልክተዋል። በፓርኩ በስራ ላይ ከነበሩት አስራ አራት ኩባንያዎች መካከል ከአንዱ በስተቀር ሁሉም ስራ ለመጀመር እንደተስማሙም ኃላፊው ጠቁመዋል።

ባለሀብቶቹ ወደ ምርት ስራው ከመመለሳቸው አስቀድሞ የግብር ፎይታን ጨምሮ ልዩ ልዩ የድጋፍ ጥያቄዎች እንዳቀረቡ ኃላፊ ጠቅሰው ምላሽ እንዲያገኙ በማስቻል በቅርቡ ስራ እንዲጀምር እንደሚደረግም አመልክተዋል። ለአሜሪካ ድምፅ አስማማዬ ነው፣ ከዋሽንግተን ዲሲ ተመልካቾቻችን፣ ለምሽቱ ወደ ያዝነው ነው የመጨረሻ ዘገባ ነው የምንሻገረው። የመጨረሻው ዘገባችን በትምህርት ጉዳዮች ላይ ያተኩራል።

በኢትዮጵያ በተለያዩ አካባቢዎች ባለው ግጭትና አለመረጋጋት የተነሳ እንዲሁም በሌሎች ተያያዥ ምክንያቶች በያዝነው የትምህርት ዘመን ወደ ትምህርት ቤት የሚገቡ ተማሪዎች ብዛት እያሽቆለቆለ እንደሚገኝ

ተገልጿል። በዚህ ዓመት 6.2 ሚሊዮን ተማሪዎችን ለመመዝገብ አቅቶ እንደነበር የገለጸው የአማራ ክልል ትምህርት ቢሮ በክልሉ ባለው የትጥቅ ግጭት ምክንያት ከ3.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ለአሜሪካ ድምጽ አስታውቋል። የቤንሻንጉል ጉምዝ ክልልም 3

አምስት ሺህ ተማሪዎችን ለመመዝገብ ቢያቅድም እቅዴን ለማሳካት ግን አልቻልኩም ብሏል። የዘንድሮ የትምህርት ዘመን በመላው ሀገሪቱ የተመዘገቡ ተማሪዎችን ቁጥር አስመልክቶ ከትምህርት ሚኒስቴር መረጃ ለማግኘት ያደረግነው ጥረት አልተሳካም። በዚህ ዙሪያ የተሰናዳው ዘገባ ገብረ ሚካኤል ገብረ መድኅን ያሰናዳው ቀጥሎ ይቀርባል።

በኢትዮጵያ በያዝነው ሳምንት በሀገር አቀፍ ደረጃ ትምህርት ቤቶች ተከፍተው ከቅድመ መደበኛ እስከ ሁለተኛ ደረጃ የመማር ማስተማሩ ሂደት እንደተጀመረ ቢነገርም በየክልሎቹ የተመዘገቡት ተማሪዎች ብዛት ግን የታቀደውን ያህል እንዳልሆነ ቢሮዎቹ እየገለጹ ናቸው። የአማራ ክልል ትምህርት ቢሮ የሕዝብ ግንኙነት ዲሬክተር አቶ ጌታቸው ቢያዝን ለአሜሪካ ድምጽ በሰጡት ቃለ መጠይቅ በክልሉ የግጭት መስፋፋትና አለመረጋጋት ሳቢያ ቢሮው የተማሪዎች ምዝገባ እቅዱን ማሳካት እንዳልቻለ ተናግረዋል።

በዚህ ዓመት በአማራ ክልል ወደ ስድስት ነጥብ ሁለት ሚሊዮን ተማሪዎች እናስመዘግባለን ብለን አቅደን እስከ አሁን ድረስ ወደ ሁለት ሚሊዮን ዘጠኝ መቶ ሰላሳ ሰባት ሺ አምስት መቶ አምሳ ስድስት ተማሪዎች ተመዝግበዋል። ከቅድመ መደበኛ እስከ ሁለተኛ ደረጃ ድረስ ማለት ነው። ሁሉንም

ከነሀሴ ሀያ ሶስት እስከ ጳጉሜ ሶስት ድረስ እናሳካለን ብለን አቅደን ነው እንትን ያለው ከዚያ በፊትም በእነዚህ ቀናት ግን ሙሉ ለሙሉ መቶ ፐርሰንት እቅዳችንን ስለማናሳካ የተወሰኑ ቀናትን እያራዘም የተማሪ ምዝገባ ስራን ስንሰራ ነው የቆየ ነው። በዚህ አመት ከባለፉት አመታት አኳያ ተወስዶ ሲታይ እቅዳችን እቅድ አስተዛዘማችን አጥጋቢ አይደለም። በክልሉ ልዩ ልዩ ዞኖች በሚሊዮን የሚቆጠሩ ተማሪዎች በግጭት ምክንያት እንዳልተመዘገቡም የህዝብ ግንኙነት ዲሬክተሩ ገልጿል።

የተወሰኑ ዞኖች ምዝገባም አልጀመሩም። በነገራችን ላይ ይሄ አፈጻጸም የእነዚህ ተማሪ ቁጥር እቅድ ውስጥ ገብቷል፣ አፈጻጸም ግን የላቸውም ምዝገባ ስላልጀመሩ። ለምሳሌ እነዚህ ምዕራብ አማራ፣ ምስራብ ጎጃም፣ ምዕራብ ጎጃም፣ ደብረ ማርቆስ እና ሰሜን ጎጃም አካባቢዎች ላይ ያለው የተማሪ ምዝገባን ሳይጨምር ነው አፈጻጸሙ እንደዚህ ያለው። እና ይሄ አሁን ያለው ጸጥታ እነዚህ ዞኖች እና ሌሎች አካባቢዎች ላይ የሚያለው

የምዝገባ የትምህርት ስራችን ላይ የምዝገባ ስራችን ላይ የተወሰነ ተጽዕኖ አሳድሮብናል። ያም ሆኖ ግን አንጻራዊ ሰላም ባለባቸው አካባቢዎች ላይ የተማሪ ምዝገባ ስራ ቅድም ባልኩት በተወሰኑ ቀናት በንቅናቄ ለመስራት ጥረት እያደረጉ ያሉ ዞኖች አሉ። አስተዛዛማቸውም የተሻለ የሆኑባቸው ዞኖች አሉ። እንግዲህ የተማሪ ምዝገባ ስራን በቀጣዮቹ አሁንም ቀናት አልገደብነውም። ቀኑ ጎን ለጎን መማር ማስተማሩንም የተማሪ ምዝገባ ስራውንም እንዲሰሩ ነው። ስራ እየሰራ ነው ያለ ነው።

የቤኒሻንጉል ጉሙዝ ክልል ትምህርት ቢሮም በዘንድሮ የትምህርት ዓመት የተማሪዎች ምዝገባ አቅዱን ማሳካት እንዳልቻለ ለአሜሪካ ድምፅ አስታውቋል። አቶ ምትኩ ዘነበ የክልሉ የትምህርት ቢሮ ቃል አቀባይ ናቸው። ወደ ሶስት መቶ አምስት ሺ ገደማ ተማሪዎችን እነዚህ አዲስ አመት አዲስ ተማሪዎች የሚባሉት ሰባት ዓመት የሞላቸውና መደበኛ ተማሪዎችን ወደ ሶስት መቶ አምስት ሺ ገደማ ተማሪዎችን ለመቀበል ነው ያቀድ ነው። በሁሉም አካባቢ በሚባል የመማር ማስተማር ስርዓት ተጀምሯል።

የምዝገባ ሁኔታ ትንሽ ሌት እየሆነበት ሁኔታ አለ። ገጠር አካባቢ ላይ በአቅር ነው ልክ አሁን ላይ ዛሬ ላይ አሁን ቅድም የነገርኩህን ቁጥር አላሳካንም። በአንዳንድ አካባቢዎች በትምህርት ቤቶች ላይ የደረሱት ጉዳቶች በመማር ማስተማሩ ላይ ችግር እንደፈጠሩም ጠቅሰዋል። ትንሽ ችግር የሆነው ያው በመተክልና በካማሽ ቀደም ሲል በተፈጠሩ ግጭቶች የወደሙ የትምህርት መሰረተ ልማቶች አሉ።

እነሱ ደግሞ ለመማር ማስተማሩ እንቅፋት ችግር ሊሆኑ ይችላሉ። በአንዱ ችግራችን እሱ ነው። የፈራረሱ ትምህርት ቤቶች አሉ። የወደሙ ትምህርት ቤቶች አሉ። በክልሉ ማህበረሰቡ ጥሩ ነው። አሁን የጀመራቸው እነዚህ መልሶ ማደስ ጥገናዎች ምናምን እያካሄደ ነው። የአማራ ክልል የትምህርት ቢሮ የሕዝብ ግንኙነት ዲሬክተሩ አቶ ጌታቸው ቢያዝን ከግጭቱ የተነሳ የምዝገባ ሂደቱ ችግር ቢገጥመውም የትምህርት ቁሳቁስ ስርጭት ግን በጥሩ ሁኔታ እየተከናወነ ስለመሆኑ ጠቁመዋል።

አንደኛው ስራችን የመጽሀፍትን በተለይ ከአንድ እስከ ስምንተኛ ክፍል አንደኛ ደረጃ ላይ የማጓጓዙ ወደ ሰባት ነጥብ አራት ሚሊየን መጽሐፍት የታተሙ አሉ። እነዚያን መጽሐፍት የማጓጓዙ ስራ እሱ እየተሰራ ነው። መጽሐፍትን ከበየደረጃው ካለ የኮማንድ ፖስት ጋር እየተነጋገሩ መጽሐፍት እየተጓጓዙ ነው። ደብረ ማርቆስ ውጭ ያሉት የክዘና ማዕከላት መጽሐፍትን እያጓጓዙ ነው። ወደ ታች እየደረሱ ያለበት ሂደት ነው ያለ እሱ በጣም ጥሩ ነው። መምህራንም

በመገኘት ረገድ የጸጥታ ችግር ካለባቸው ዞኖች ውጭ በሌሎች ዞኖች መምህራን ትምህርት ቤት ተገኝተው፣ ርዕሰ መምህራን ትምህርት ቤት ተገኝተው፣ ሱፐርቫይዘሮች ትምህርት ቤት ተገኝተው ትምህርት ቤቶቻቸውን ለሁለት ሺህ አስራ ስድስት መማር ማስተማር ዝግጁ አድርገው ዳይዋን ክላሷን መስከረም አስራ አራት በብዙ ትምህርት ቤቶች የጀመሩበት ሂደት አለ። ይሄ ጅምሩ ጥሩ ነው። ይህን አጠናቅቆ መቀጠል ነው የሚገባው።

በዘንድሮ የትምህርት ዘመን በሀገር አቀፍ ደረጃ ምን ያህሉ ተማሪዎች ተመዝግበው ወደ ትምህርት ቤት እንደተመለሱና በአሁኑ ወቅት በሀገሪቱ ውስጥ በሚታዩት ግጭቶች፣ የጎርፍ የድርቅና የመፈናቀል ችግሮች ምክንያት ምን ያህል ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ የሚያሳይ መረጃ ከትምህርት ሚኒስቴር ለማግኘት ያደረግነው ጥረት አልተሳካም። በዚሁ ጉዳይ ዙሪያ ከሌሎች ክልሎችም ተጨማሪ መረጃ ለማካተት ጥረት ብናደርግም አልቻልንም።

በ2015 ዓ ም የትምህርት ዘመን ግን የሚኒስቴር መስሪያ ቤቱ ከቅድመ መደበኛ እስከ ሁለተኛ ደረጃ ድረስ በመላ ሀገሪቱ 29 ሚሊዮን ተማሪዎችን ለመመዝገብ አቅዶ እንደነበረና በዚያው ዓመት እስከ መስከረም ወር ድረስ 23.6 ሚሊዮን ተማሪዎች እንደተመዘገቡ በወቅቱ ዘግበናል። ለሁለት ዓመታት በዘለቀውና ባለፈው ዓመት ጥቅምት ወር መጨረሻ በሰላም ስምምነት በተቋጨው የሰሜን ኢትዮጵያው ጦርነትና በሌሎችም ሰው ሰራሽና የተፈጥሮ ምክንያቶች ሳቢያ

ስድስት ሚሊዮን ተማሪዎች ወደ ትምህርት ቤት እንዳልተመለሱ አሊያም በጊዜ እንዳልተመዘገቡ ተቋሙ በወቅቱ አስታውቋል። ለአሜሪካ ድምፅ፣ ገብረ ሚካኤል ገብረ መድኅን፣ አዲስ አበባ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን

የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን።

በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝነውን መሰናዶ እዚህ ላይ

ፈጽመናል። ኤደን ገረመው መርሃ ግብሩን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ እንሰራበታለን ሰላም ጤና ስጥልን ደህና ደሩ